የኤርትራ ፕሬዚደንት ኢሳያስ አፈወርቂ በሱዳን ከፍተኛ ምክር ቤት ምክትል ሊቀመንበር የተመራ የልዑካን ቡድን ተቀብለው አነጋግረዋል። የኤርትራ ማስታወቂያ ሚኒስቴር ያወጣውን መግለጫ ይዞ ለዝርዝሩ ብርሃነ በርሄ ቀርበዋል። ፕሬዚደንት ኢሳያስ አፈወርቂ በሱዳን ከፍተኛ ምክር ቤት ምክትል ሊቀመንበር ጀነራል መሐመድ ሐምዳን ደጉሉ የተመራ ከፍተኛ የልዑካን ቡድንን እሁድ ህዳር 21 2012 በአስመራ ቤተ መንግሥት ተቀብለው እንዳነጋገሩ የኤርትራ ማስታወቂያ ሚኒስቴር ይፋዊ የመረጃ መረብ ሻባይት በኢንተርኔት አምዶ ገልጸዋል። በግንኙነቱ ወቅት በሱዳን የሰላም ዋስትና ጥያቄ ላይና በሱዳን መንግስትና የትጥቅ ትግል ሲያካሂዱ በነበሩ ቡድኖች መካከል እየተካሄደ ስላለው የሰላም ግንኙነትና አጠቃላይ እንቅስቃሴን በተመለከቱ ጉዳዮች ላይ እንደተወያዩ ሻባይት ገልጸዋል። የሱዳን ከፍተኛ ምክር ቤት ምክትል ሊቀመንበር ጀኔራል መሐመድ ሐምዳን ዶግሎ በሱዳን መንግስትና ተቃዋሚዎቹ መካከል የተጀመረው የሰላም ግንኙነት እንዲሳካ የኤርትራ ድጋፍ አስፈላጊ እንደሆነ ለፕሬዚደንት ኢሳያስ ገልጠዋል። የሱዳን ጉዳይ በቀጣይና ዘላቂነት እልባት የሚያገኘው በሱዳናውያኑ ብቻ እንደሆነ የተናገሩት ፕሬዚዳንት ኢሳያስ የሱዳን ሕዝብና ድርጅቶች በዚህ ጉዳይ ላይ አቅምና ብቃት እንዳላቸው በመግለጽ የጉዳዩ መጨረሻ አልባት በሁሉም ሱዳናውያን የእኩልነት መረጋገጥ ላይ የተመሰረተ እንደሆነ ተናግረዋል። ፕሬዚደንት ኢሳያስ አያይዘውም ኤርትራ በሱዳን ሁኔታ የምትነካና የምትነካ እውነተኛ የሱዳን አጋርና ሸሪክ በመሆኗ የኤርትራ ሕዝብና መንግስት በሱዳን ሰላምን ለማረጋገጥ የበኩላቸውን አስተዋጽኦ እንደሚያደርጉ እንዳረጋገጡላቸው ሻባዩት ገልጠዋል። ከዚህም በተጨማሪ በሁለቱ አገራት መካከል የተጀመረውን አዎንታዊ የሁለትዮሽ ግንኙነት ለማጠናከር በጋራ ለመስራት መስማማታቸውንም ሻባይት ገልጸዋል። በግንኙነቱ ወቅት የሱዳን ከፍተኛ ምክር ቤት አባላት ሌፍተናንት ጄኔራል ያሲር አብደራህማን አልዓጣ፣ አቶ ረጃ ኒኮላና እንዲሁም የሱዳን የባህልና ማስታወቂያ ሚኒስተር ፋይሰል መሐመድ ሳሌሕ በሱዳን በኩል የኤርትራ የውጭ ጉዳይ ሚኒስቴር ዑስማን ሳልሕ የፕሬዚደንት ኢሳያስ አማካሪ አቶ የማነ ገብረአብና በሱዳን የኤርትራ ኤምባሲ ጉዳዮች አስፈጻሚ አቶ ኢብራሂም እድሪስ በኤርትራ በኩል እንደተገኙ የኤርትራ ማስታወቂያ ሚኒስቴር ገልጸዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ